ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።

ማንኛውም ዜጋ የሀገር ጉዳይ እጅግ በጣም ያሳስበኛል። የሃይማኖት ጽንፈኝነት እና አክራሪነት እለት እለት ያሳስበኛል። ሌላው ደግሞ በሀገራችን ያለውም በወቅታዊ ሁኔታውም ቢሆን ያሳስበኛል። መጋቢ ዘሪሁን ደጉ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ናቸው። የአገር ጉዳይ

የሃይማኖት ተቋማቱ መሰንበቻቸውን አዲስ አበባ ላይ ባካሄዱት የእርቅና ሰላም ጉባኤ ዙሪያ ትኩረት ያደርጋል። መጋቢ ዘሪሁንም አብረውን ያመሻሉ። የቁጥር ጉዳይ በንጉሥ ያክሊሉ መስኮት አንድ ቅንብር ይዞ ብቅ ይላል። የዘመን ጉዳይ ዛሬ ጉዳይ ጉዳይ ብለናል ሳ የዘመን ጉዳይ የቀን ቆጠራና አቆጣጠር የሰው ልጆችን ታሪክ ራሱን ያክል ዘመን የጠገበ ነው። ሁለቱን የገና በዓሎች ተንተርሶ የተሰናዳ ወግም ለምሽቱ ይዘናል።

ስነ ግጥምና ሌሎች የመጽሔት መሰናዶች የአየር ቆይታችን እንደ ፈቀደልን ይቀርባሉ። ለአሁኑ ግን ዕለቱ እሁድ፣ ቀኑ ጥር ሰባት ነው። ጤና ይስጥልን አድማጮቻችን፣ እንደምን ሰነበታችሁ? እንደምን አመሻችሁ? እኛ በጣም እንደህናነን። የናፍቆትና የአክብሮት ሰላምታውን በማስቀደም ለዕለቱ ያሰናዳነውን የመዝናኛና ትምህርታዊ ዝግጅት ይዘን አብረናችሁ ልናመሽ ለአንድ ሰዓቱ በረራ ማኮብኮብ ጀምረናል። አዎን ዛሬ ሁለታችንም አለን። አዎ የት ከርመን

ለመጣ በኋላ ትናገራለህ። የራዲዮ መጽት አዘጋጅና አቅራቢዎቹ አዲሱ አበበና አሉላ ከበደ፣ ንጉስ ታምሬ ለቅንብሩ ተሰይመዋል። አሁን የሰዓቱ የዓለም ዜና ይቀድማል። መጣነ ጤና ይስጥልን፣ ክቡራትና ክቡራን አድማጮች እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሽያኑ ጀስትን ትዋይት በስቱዲዮ መሳሪያዎች ላይ ይገኛል።

አስር ኢትዮጵያውያን የተለያዩ ድርጅቶች ዋሽንግተን ዲሲ ላይ ከትናንት በስቲያ ጥር አምስትና ትናንት ቅዳሜ ጥር ስድስት

ጉባኤ አካሂደዋል። የጉባኤውን ሂደት በተመለከተ ዶክተር ኤርሚያስ አለሙ የኢትዮጵያ የጋራ ትግል ሸንጎ የሥራ አመራር ኮሚቴ አባል እና አቶ ስለሺ ጥላሁን የኢትዮጵያ ብሔራዊ ሽግግር ምክር ቤት ሊቀመንበርን ማምሻውን በስልክ አግኝቼ አነጋግሬያቸዋለሁ። አጠር ያለ ማብራሪያ ሰጥተውኛል። አዘጋጆቹ እነማን እንደነበሩ ከመግለጽ ይጀምራሉ። በቅድሚያ አቶ ስለሺ፣ ከዚያም አቶ ዶክተር ኤርሚያስ ይቀጥላሉ።

አዘጋጆቹ የኢትዮጵያ ሕዝብ የጋራ ትግል ሸንጎ፣ የኢትዮጵያ ብሔራዊ ሽግግር ምክር ቤትና የኢትዮጵያ ወጣቶች ብሔራዊ ንቅናቄ ሶስቱን ድርጅቶች በጋራ ሆነው ስምንት ወር፣ ዘጠኝ ወር የፈጀ ፕሮሰስ ነው እና በዚህ ላይ ደብዳቤ በመላላክ የተለያዩ ግንኙነቶች በማድረግ አስር ድርጅቶች እንገኛለን ብለው ከዛ ውስጥ በአጋጣሚ የኦሮሞ ዲሞክራሲ ግንባር

ጥር አምስት ቀን አልተገኘም ነበር። ግን ትናንትና ተገኝተዋል። በአጭሩ በዚህ ላስቀምጦ ደግሞ ዶክተር ኤርሚያስ የሚለው ነገር ካለ። እሺ ዶክተር ኤርሚያስ የተገኙት ድርጅቶችን ዝርዝር መጀመሪያ ለመናገር የኢትዮጵያ ብሔራዊ ሽግግር ምክር ቤት፣ የኢትዮጵያ የጋራ ትግል ሸንጎ፣ የኢትዮጵያ ወጣቶች ብሔራዊ ንቅናቄ፣ ሞረሽ ወገኔ የአማራ ድርጅት፣ የኢትዮጵያ ዴሞክራሲያዊ ህብረት፣ ህብረ ህዝብ፣ ዳግማዊ አርበኞች ንቅናቄ፣ የአዲሲቷ ኢትዮጵያ የጋራ ንቅናቄ

ቱሳ የኢትዮጵያ ትንሣኤ ዴሞክራሲያዊ ድርጅት እና የኢትዮጵያ ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ህብረት እነዚህ ናቸው የተገኙት ድርጅቶች። እና በመጀመሪያው ቀን ድርጅቶቹ አጠር ባለ መልክ የየራሳቸውን ሀሳብ በዚህ የአንድነት ኃይሉ አንድ ላይ በመስራት በሚለው ላይ በሰጣቸው አርዕስት ሁሉም ድርጅቶች ሀያ ሀያ ደቂቃ

ሀሳባቸውን ካቀረቡ በኋላ በሁለተኛው ቀን ዝግ ስብሰባ በመካከላቸው ከተነጋገሩ በኋላ ና የሀገሪቱን ተጨባጭ ሁኔታ ገምግመው ግንዛቤ የጋራ ግንዛቤ ላይ በመድረስ በጋራ የሚያሰሯቸውን መርሆዎች ነድፈው በነዛ መርሆች ዙሪያ አብረው ለመስማት ተስማምተው ሁለት ውሳኔዎችን አስተላልፈዋል። የቀውጢ ጊዜ አገራድን ኮሚቴ ተቋቁሟል። ያ ኮሚቴ

ኢሚዲየትሊ ከአሁን ጀምሮ ፋንክሽናል የሚሆን ስራ ላይ እንትን የሚል የቀን ቀን ስራዎችን ትኩረት የሚሰጥ በተለይ በኢትዮጵያ ውስጥ ህዝብ ታግሶ ታግሶ በቃይ ብሎ ይህን ሥርዓት ህዝባዊ እንቢተኝነትና ህዝባ ተጋድሎ እየተደረገ ነው። በተለይ በአማራው በኦሮሞ ህዝብ። ስለዚህ እነኝህን በሁለገብ ደረጃ አስፈላጊ ሁላ የምንችለው ሁላ ድጋፍ ማድረግ አለብን። ጉባኤውም ይሄንን በጣም ሪኮግናይዝ አድርጎ

ትኩረት ሰጥቷል። እና በዚህ ደረጃ ከማናቸውም ድርጅቶች ኢቭን ግብረ ኃይሎች ጋራ ፋንክሽናል የሆኑ ስራዎች ተግባራዊ የሆኑ ስራዎችን ለመስራት ነው። ግን ዋናው ነገር ደግሞ ሁለተኛው ነገር ብሔራዊ ክፍተት አለ። ሀገራዊ የሆኑ እንቅስቃሴዎች የሉም።

ኢትዮጵያና ኢትዮጵያዊነት ችግር ላይ ነው ያለው። ይሄን በተመለከተ ደግሞ ሌላ ልዩ ኮሚቴ ተሰይሟል። ይሄ ልዩ ኮሚቴ ይሄን ሸፍኖ በጉባኤው ላይ የቀረቡ የአማራጭ ሀይሎችን በተመለከተ እያንዳንዱ ድርጅት ያቀረበዋል ሰነዶች አሉ። የሁላችንም ሰነድ ተጨምቆ እውቀትን መሰረት ያደረገ ጥናት ተጠንቶ ይሄ ኮሚቴ አንድ ትልቅ የጋራ ቤት የሚሆን

ዝርዝር ውስጥ አሁን ባለው ጊዜ መግባት አይቻልም። የሚቀጥለው ካለመለልስ ማድረግ ይቻላል። ሜንሊ ሁለት ኮሚቴዎች ተሰይመዋል ማለት ነው። ይሄ በጣም ትልቅ ሰክሰስፉል የሆነ ጉባኤ ነበር።

ዶክተር ኤርሚያስ አለሙንና አቶ ስለሽጥላሁን እናመሰግናለሁኝ። በመጪው ሳምንት ውስጥ ስለዚህ ጉባኤ ዘርዘር ያሉ ዘገባዎችን ይዘንላችሁ እንመለሳለን። የምርጫ ህግና የአስተዳደር ማሻሻያዎችን ጨምሮ የተለያዩ ለውጦችን እንደሚያደርግ እንዲሁም በታድሶ ላይ እንዳለ ያሳወቀው የኢትዮጵያ መንግስት በምክትል ጠቅላይ ሚኒስትር የሚመራ ኮሚቴ አቋቁሞ ከተቋማ

ከተቋሚ፣ ይቅርታ፣ ከተቃዋሚዎች ጋር ለመነጋገር እየሰራ መሆኑን ገልጿል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ይህንን ሰሞኑን በሰጡት ጋዜጣዊ መግለጫ አረጋግጠዋል። ተቀማጩ የጋምቢያ ፕሬዚደንት ያህያ ጃሜ ስልጣን ላለመልቀቅ ቢወስኑም ተመራጩ አዳማ ባሮ የፊታችን ሐሙስ በተያዘው እቅድ መሠረት ቃለ መሐላን እንደሚፈጽሙ ቃል አቀባያቸው አስታውቀዋል።

ዶናልድ ትራምፕ የነጻነት ሐውልትን በመጠሪያ ስሟ ስታቹ ኦፍ ሊበርቲን እንዲቀብሩ አንፈቅድላቸውም ሲሉ የሜሪላንዱ የህግ መወሰኛ ምክር ቤት እንደራሴ ክሪስ ቫን ሆለን ዛሬ በአንድ ዋሽንግተን ዲሲ ውስጥ በሚገኝ ቤተ ክርስቲያን ተገኝተው ተናግረዋል። ለመካከለኛው ምስራቅ ችግር መፍትሄ ለመፈለግ እየሰራች ያለችው ፈረንሳይ የሁለት መንግስታት መፍትሄ ለእስራኤልና ለፍልስጤም ችግር የሚያፈላልግ ጉባኤ እያካሄደች ነው። ፓሪስ ላይ የዜናው ሰዓት አበቃ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ።

ሳይነጋ እየመሸ ሳይመሽ እየነጋ በድቅድቅ ጨለማ ጭላንጭል ፍለጋ እንቅልፍ ሻተኝና ማሸለብ ጥቂት ዐይኔ ቆብ ተኳለ የራሱን ሌሊት። ላም እሳት ትውለድ ያልታደለች ለልጅ የማለለች ለልጅ የማሰነች በልጅ የባዘነች በልጅ የባከነች

ያነጣት ያገረጣት ልጅ መቅኖ ያሳጣት ያልታደለች ላም እሳት ወለደች። እንዳትልሰው ጥጃው ፈጃት፣ እንዳትተወው ልጅ ሆነባት። እያቃጠለ የሚጠባ ለሱም ለሷም የማይረባ የራስ ሌሊትና ላም እሳት ትውለድ በተሰኙት የሳምንቱ ምጥን ምርጥ ግጥሞች የምሽቱን የራዲዮ መጽሔት ጀምረናል።

አበባየሁ መኮንንን ለምርጥ ግጥማቸው እናመሰግናለን። የመክፈቻውን ዜማ እናስከትላል።

i <tries>

Sağ ol

የእናት ፍቅሯ ድምፃዊው ብዙ አየሁ ድምሴ ነው። እናመሰግናለን ብዙ አየሁ። አሁን ደግሞ አድማጮች ከዝግጅቶቻችን ቀዳሚ ወደ ሆነው ወደ ምሽቱ መሰናደው

የሀገር ጉዳይ በወቅታዊ የኢትዮጵያ ርዕሶች ላይ የሚያተኩረው ልዩ የመጽሔት ቅንብር ለምሽቱ የኢትዮጵያ የሃይማኖት ተቋማት ጉባኤ ምስም ብቻውን አዲስ አበባ ላይ ባካሄዱት የእርቅና ሰላም ጉባኤ ዙሪያ ትኩረት ያደርጋል። በጉባኤው ጭብጦች ትልምና ክንውን ብሎም በሃይማኖት ተቋማቱ ሚናና ሌሎች ተጨባጭ ፋይዳ ባላቸው ተዛማች ርዕሰ ጉዳዮች ዙሪያ ላተኮረው ውይይት እንግዳ ጋብዘናል።

በቅድሚያ በፕሮግራሙ አድማጮች ስም አመሰግናለሁ። መጋቢ ዘሪሁን ደጉ፣ የኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ። ይሄ ጉባኤ የሁለት ቀናት ስብሰባ አድርጎ በኢትዮጵያ ሰላም እንዴት ሊመጣ ይችላል የሚለውን ሀሳብ የሃይማኖት መሪዎቹ ተወያይተውበታል። የውይይታቸውን ማሰሪያ ለመንግስት ያቀርባሉ ተብሏል። ምን ላይ ተደረሰ? ምንድነው ለመንግስት የሚያቀርቡት የሚለውን ወደ ኋላ እንመጣበታለን። ርዕሳችን ግን የሀገር ጉዳይ ስለሚል

በተለመደ እና ለብዙ እንግዶች በምናቀርበው ጥያቄ ብጀምር መጋቤ ዘሬሁን ደጉን የሀገር ጉዳይ ያሳስባቸዋል? በግሎ ውስቲ ያሳስቦታል? የሀገር ጉዳይ የሚያሳስቦትስ ምን ምን ጉዳዮች ናቸው? አመሰግናለሁኝ። ያው እንደ ማንኛውም ኢትዮጵያዊ ዜጋ የሀገር ጉዳይ እጅግ በጣም ያሳስበኛል። የሚያሳስቡኝ ብዙ ነገሮች አሉ። በሁለት መንገድ ነው። በአጠቃላይ የዓለም ሁኔታን ራሱ ስትመለከት፣ ያው ሀገራችንን በዓለም አካል ውስጥ ስላለች

በአሁኑ ወቅት ከምሰራውም ስራ አንጻር ከማያቸውም ከምከታተላቸውም ጉዳዮች አንዱ የሃይማኖት ጽንፈኝነት እና አክራሪነት በዓለም ላይ ከፍተኛ

አደጋና ጉዳት እያደረሰ ባደጉትም ሀገሮች በማደግ ላይ ያሉ በደሃ ሀገራትም ሳይለይ ብዙ ዜጎቻችን ለከፍተኛ እልቂት እየዳረገ ሰዎች በሰላም ወጥተው ለመግባት እንኳን ዋስትና ያጡበት ዘመን ላይ ስለምንገኝ ያሳስበኛል። ሀገራችንም ከዚህ አንጻር ያው የዚሁ ዓለም አካል በመሆኗ ካለችበትም ጂኦ ፖለቲክስ አንጻር የዚህ የሃይማኖት ጽንፈኝነትና አክራሪነት ዕለት ዕለት ያሳስበኛል። ከዚህም አንጻር ተቋማችን

ያው በሃይማኖቶች መካከል በተለይም ደግሞ ሀይማኖትን ሽፋን ተደርጎ እኩይ ድርጊቶች እንዳይፈጸሙ በዜጎች መካከል መከባበር መተማመን እንዲኖር የምንሰራው ከዚህ የተነሳ ነው እና ይሄ በጣም ያሳስበኛል። ሌላው ደግሞ በሀገራችን ውስጥ ያለውም ሁኔታ ወቅታዊ ሁኔታውም ቢሆን ቁጭ ብሎ የመወያየት ባህል ያለማዳበር በቀላሉ ሊፈቱ የሚችሉ ችግሮች ወደ ግጭት፣ ወደ አለመግባባት የሚሄዱበት የሰው ህይወት በሚጠፋበት ንብረት ወደ የሚወድምበት

አይነት ነገሮችን ሳይ ያሳስበኛል። ይሄ ነው እንግዲህ የሚታየኝ። በዚሁ ላስከትልና መጋቤ ዘሪሁን እንደሚያውቁት የሀገር ጉዳይ ብለን ስንጀምር በተለይ የእናንተን ጉባኤ ስንመለከት፣ ሀገር ውስጥ ምንም እንኳ ሰከን ቢል ይላሉ የኦርቶዶክሱ ተወካይ፣ ምንም እንኳ ሰከን ብሎ ቢታይ ፍጹም መረጋጋት የለም የሚል ነገር አለ። ይሄ ፍጹም አለመረጋጋት ደግሞ የመጣው ተቃዋሚ ነን የሚሉት

መንግስት ነው ይሄንን የሚያደርገው፣ ሰብአዊ መብትን ባለመጠበቁ ነው። ይሄ አለመራጋት የተፈጠረው ያለ አግባብ እስርና ግድያ ስለሚፈጸም ነው ይላሉ። መንግስት ደግሞ ቀደም ሲል የጠቀሱት አይነት ጽንፈኞች ናቸው፣ የውጭ መልእክተኞች ናቸው፣ ለዚህ ያበቁን ይላሉ። እና እነዚህን ከሳሽና ተከሳሾች ያልያዘ የሰላም ፍለጋ የት ያደርሳል? የሚል አስተያየት የሚሰጡ ሰዎች አሉ። እርስዎ እንዴት ያውታል ይህንን?

እኛ አሁን ከሳሽ ማን ነው ተከሳሽ ማን ነው የሚለው ላይ አይደለም የስብሰባችን ዋና አጀንዳ። እኛ በዚህ ሀገር ላይ ዘላቂ ሰላም እንዳይኖር እንቅፋት የሆነ የመጣ ጉዳይ ምንድን ነው? በህዝቦች መካከል አለመተማመን እንዲፈጠር እርስ በርስ ያለ በሃይማኖትም በማህበራዊም ጉዳዮች ላይ ተሳስሮ የኖረው ህዝብ መካከል ልዩነት የመጣባቸው ችግሮች ምንድን ናቸው? የውይይት ባህላችን እየተሸረሸረ መጣ

የሚሉት ነገሮች ላይ ያተኩረን። በተለይም ደግሞ እኛ እርቅን ዲፋይን አድርገን መጀመሪያውኑ ስንነሳ በዚህ ሀገር ላይ ሁሉም ሰው በሰላም አብሮ መኖር አለበት የሚሉ ናቸው። ፖለቲካ ተቃዋሚዎች ምን ይላሉ፣ ገዢ ፓርቲ ምን ይላል የሚል ጉዳይ አይደለም። እኛ ስን የተነሳ ነው ህዝቦች ነው። መንግስታት ይመጣሉ፣ መንግስታት ይሄዳሉ። ሀገር ግን እንደ ሀገር መቀጠል አለበት። ሀገር እንደ ሀገር መቀጠል ካለበት ደግሞ ትውልድ እርስ በርሱ ተማምነው

አነሰን በዛም በሀገራችን ላይ የሚታዩ ተስፋ ሰጭ ነገሮች እንዳሉ ደግሞ እናያለን። በልማቱ አንጻር የሚታዩ ነገሮች አሉ። የሚታዩ ተስፋዎቻችን እንዳይጨልሙ፣ ወደ ኋላ እንዳይመለሱ የተጀመሩ ጥሩ ጥሩ ነገሮች አሉ። እነዚህ ተጠናክረው እንዲቀጥሉ

እኛ የሀይማኖት ተቋማት ምን ሚና ለሚጫወት ይገባል? በተለይም ደግሞ ከሰላም አንጻርና አብሮ ከመኖር አንጻር አጥብቆ መስራት ያስፈልገናል የሚል ነገር ነው እንጂ የምናየው እኛ አንዱን ከሌላው ጋራ ገዢ ፓርቲ፣ ፖለቲካ ፓርቲ የሚሉት ነገሮች ጋር አሁን አልደረስም እኛ እያየን ያለ ነው።

በህዝቦቻችን መካከል ያለ በሂደት ወደዛ እያጠራ ናቸው ስንመጣ መንግስት ጋር መድረስ የሚገባቸው ይደርሳሉ። ፖለቲካ ፓርቲዎች ጋር መድረስ የሚገባቸው በሂደት ይሄዳሉ። ለአሁኑ ግን በመንግስት ደረጃ መሰራት አለባቸው የምንላቸው ነገሮች እየለየን ነው። የስብሰባውም ዓላማ ከህዝቦች ከተለያዩ የህብረተሰብ ክፍሎች ናቸው ባይዘው ስብሰባችን ላይ የተካፈሉት ከንግዱ ማህበረሰብ፣ ሃይማኖት አባቶች፣ ከሀገር ሽማግሌዎች፣ ከወጣቶች፣ ከሴቶች፣ ከምሁራን

እነዚህ ናቸው። ስድስት ካታጎሪ አድርገን ነው ጉባኤ የጠራ ነው። እና ከፖለቲካ ፓርቲዎች ሁሉ ገዢውም ሆነ ተቃዋሚ ፓርቲ ሻንጋብን ከዛ ውጭ ያሉት በሙሉ ናቸው የተሳተፉ። ጥያቄ እናስከትላለን። አሉላ እድልስ፣ ችግሩ በመንግስትና መንግስትን በሚቃወሙ ወገን ነው እና ያለው ዋናዎቹ ሳይኖሩ የሚደረግ ውይይት ነው ነው የተባለው። ወደዛ እመጣለሁ። አሉላ እድልስ፣ መጋቤ ዘሪሁን አዲሱ ያነሳው ጥያቄ ሊለጥቅም ይችላል።

የሃይማኖት መሪዎች በአንድ ቦታ በአገር ጉዳይ ላይ ሲነጋገሩ ችግሩን ከስር መሰረት ለማየት ተሰሚነታቸውም እንደ የእምነቶቹ ምዕመኑንም በተሻለ አቅጣጫ የመምራት ኃላፊነት ነውና የችግሩን መንስኤ ከስሩ መመርመር ችላችኋል ችግሩ ሳይታወቅ መፍትሄ ማቅረብ አይቻልምና ምንድን ነው ለዚህ አበቃ መሰረቱ ምንድን ነው ምን አይነት መፍትሄ አማራጮችስ አሉ የፖለቲካ መሪዎች አይደላችሁም

እንደ መንፈሳዊ መሪነታችሁ ደግሞ በዚህ በዚህ መንገድ ሊታይ ይገባል የሚለውን ሀሳብ ለማፍለቅ የችግሩን ስር መሰረት የመመርመር እድል አግኝታችኋል። ከሆነ የደረሳችሁበት ነገር አለ ወይ? ጥያቄው መሆን ያለበት ይሄ ነው። አሉላሁን ያነሳው ነው። እኛ የሃይማኖት ተቋማት ነን። አላማችን አገራችን ሰላም እንድትሆን ነው። አገር ሰላም እንዲሆን የተፈጠረው ችግር ምክንያቱ ምንድን ነው ሚለውን ለማወቅ ነው። ችግሩን ስናውቅ ነው ወደ መፍትሄ የምንሄደው።

ስለዚህ ችግሩን ለማወቅ ነው ከታች ከግራሱ ሌቭል ከመላው አገሪቱ ሰዎች ተሰብስበው ከተለያዩ የህብረተሰብ ክፍል ሲመክሩበት የቆዩት። ስለዚህ የተነሱ ዋና ምክንያቶች ለችግር ማባባሻ የሚሆኑ የመልካም አስተዳደር ችግሮች የተባሉ አሉ። ሀብት ክፍፍል ላይ የተነሱ ጥያቄዎች አሉ። በጣም ብዙ ናቸው። በአምስት ግሩፕ ተወያይተው ህዝቡ ይወያይ ስለነበረ በተለያዩ ግሩፖች የተነሱትን

እያሰባሰብን እየጨመቅናቸው ነው ያለነው። እንግዲህ ትላንት የተጠናቀቀው ይህንን በቡድን የተደረጉ ውይይቶችን ከዚህ በኋላ ሰነዶችን ሰብስበናል። እነሱን ይዘን እዛ ጋር በየቡድኑ የተሰበሰቡት ችግሮች፣ ዋና ዋና ክፍተት የሚባሉትን እንለያቸውና የሃይማኖት አባቶች ከመንግስት ጋር ቆጭ ብሎ የሚወያዩባቸውን ከመንግስት ጋር እንዲወያዩ እናድርጋለን። በእኛ ደግሞ የኢትዮጵያ ሃይማኖት ተቋማት ጉባኤ ማድረግ የሚገባን ነገር

እዛ ላይ የተቀመጡትን ደግሞ ወስደን እኛ ራሳችንን እንሰራለን። መንግስት መስራት የሚገባውን ስራ ይሰራል። የሃይማኖት አባቶቹ ደግሞ የሚመለከታቸው አካላት ጋር ቆጭ ብለው ያወያያሉ። ቅድም አንድ የተነሳ ጥያቄ አለ። ለምሳሌ የሚመለከታቸው የፖለቲካ ፓርቲዎች የሌሉበት ውይይት መካሄዱ የሚለው ወደዛ ለመሄድ ነው። መጀመሪያ ከህዝቡ መስማት ያስፈልጋል። ከህዝቡ ማዳመጥ ያስፈልጋል። ከሃይማኖት ተከታዮች መስማት አለብን ከሚል መነሻ ስለሆነ በሂደት ወደዛ መሄዳችን አይቀርም።

የሚለውንም እንደዚሁ ለመመለስ ከዚሁ አያይዘው ቢመልሱልኝ። በተጨባጭ በሚታወቁ ነገሮች ላይ ላተኩር። መገናኛ ብዙኃን በዘገቧቸው ላይ ቀደም ባሉት ህዝባዊ እንቅስቃሴዎችና በተከተሉ ሁኔታዎች ቁጥሩ የበዛ ዜጋ ህይወት አልፏል። በብዙ ሺዎች የሚቆጠሩ መንግስት ራሱ ለቅቅ ያለሁ በሚል ካ ነው ጨምሮ ለእስር ተዳርገዋል። በዜጎች ላይ ደረሱ የተባሉ በድሎች አሉ። እነኚህንስ

በእርግጥ የደረሱበትን ሁኔታ ለማጣራት ለመመርመር በአገር አቀፍ ደረጃ ነው እና ሄሞ የደረሰው እነኚህን ነገሮች በጥልቀት ለማየት እድሉ ነበራችሁ? ነጻነቱም መንገዱም ነበራችሁ? አዎ ለመወያየት እድሉን አግኝተናል። ሰዎች ከተለያየ ቦታ መጥተዋል። እነዚህ አሁን የተባሉ ችግሮች ኦፍ ኮርስ አሉ፣ የተፈጠሩ ናቸው፣ ግልጽ ነው። ከነዚያ አካባቢም ይሄ ችግር ከተፈጠረባቸው አካባቢም ሰው የተጋብዘው መጥተዋል።

ከሁሉም ቦታዎች ነው። ችግሩ ከተከሰተባቸው ቦታዎችም፣ ችግሩ ካልተከሰተባቸውን ቦታዎች ነው ሰዎች የመጡ። ስለዚህ ከነሱ ያገኘናቸውን ወስደን ቀጣዩ ስራችን የሚሆነው ወደ እነዛ ቦታዎች ሄደን እኛ የሃይማኖት ተቋማት ነን። እንደ ሃይማኖት በህዝቦች መካከል ሰላምና እርቅ፣ ፍትህ እንዲኖር ነው የምንሰራው። ስለዚህ ይሄንን እዛ አድሬስ ለማድረግ ነው እንግዲህ አንዱ ግባችን።

ከእነሱም ሰምተናል። ሰዎቹ መጥተዋል፣ ያለውን ችግር ነግረዋል፣ የተፈጠረውን ነገር ቸግረዋል። የመፍትሄ ሀሳብ ብለው ያቀረቧቸውንም ነገሮች ይዘናል እና እነዚህ ነገሮች እንዳልኩት ለይተናቸው፣ እንግዲህ ስብሰባ የተጠናቀቀው ገና ትላንት ነው። እነዚህ የተሰጡ ሪኮሜንዴሽኖቹን ሁሉ አሰባስ እነማን ናቸው የተገኙት? መጋቤ ነው። እነማን ናቸው የተገኙት? ከሁሉም ክልሎች እና ዞኖች ነው ሰዎች ተወክለው የተገኙት። እሺ፣ እዩት መጋቤ። ቀደም ሲል አሉላ ጥያቄ አቅርቦ ችግሩ ምን እንደሆነ ሲታወቅ

በታወቁ ችግሮች ዙሪያ ይህን ችግር እንዴት እንፍታው ተብሎ ውይይት ይደረጋልና ችግር ያላቸዋቸው ምንድናቸው ብሎ ላቀረበው ጥያቄ እሱን ነው እኛም የምንመረምረው። አሉ አሉ ላ አስከትሎ የታሰሩትን ሰዎች ያለአግባብ ወከባ ደረሰብን የሚሉትን መንግሥት ራሱ ያሰራቸውን ብዙ ሺ ኢትዮጵያን መፍታቱን ችግሮቹ ቀርቦላቸዋል። ሌላው ደግሞ ሰላም ያሳጣበት ምክንያት ሰላም የታጣበት ምክንያት ምንድን ነው ብሎ ለማወቅ ነው የተሰበሰብ ነው ስትሉ

እናንተ ችግሩ የተነሳበትንም አናውቅም በእሱ ላይ ለመዋየት ነው ብለውናል። እንደገና ደግሞ አሁን ችግር ያለባቸውን ሰዎችም መጥተው ጠይቀናል ብለዋል። ችግር አለብን የሚሉ የተቃዋሚ ፓርቲዎች የታሰሩ የፖለቲካ መሪዎች አሉ፣ የታሰሩ ጋዜጠኞች አሉ። ችግሩማ አገር ሙሉ ነው የምታውቁት ነው እዛ አገር ውስጥ ነው ያላችሁትና ይሄንን እንደገና ሀ ብሎ ለመመርመር ምን ጉባኤ ያስፈልጋል? የምርመራ ስራ እየሰራን ነን አላልኩም። የምርመራ ስራ

ነው ሳይሆን ችግር ብቻ ለይተን ለመለያየት ሳይሆን፣ ይሄ የሃይማኖት ተቋማት ያዘጋጁት መድረክ ነው እንጂ የፖለቲካ ፓርቲዎቹን የማደራደር ስራ አይደለም። የጀምር ነው። እኛ የጀምር ነው የፖለቲካ ፓርቲዎቹን ለማደራደር ሳይሆን፣ ፖለቲካዊ አካሄድ ሳይሆን፣ እንደ ሃይማኖት በህዝባችን መካከል አለመረጋጋት ተፈጥሯል። ሰላም ተናግቷል፣ በተወሰኑ ቦታዎች ላይ እነዛ ቦታዎች ላይ የተፈጠረው ችግር

እንዳይቀጥል የተከሰተው ችግር እንዳይደገም ምን ማድረግ አለብን በሚለው መፍትሄ አስቀምጠን የተነጋገር ነው እያሉ መልካም። በዚህ ጉዳዮች ከምትሳተፉት ውጭ ሌሎች ሊያነሱ የሚችሉትን ጥያቄ ላስከትል። መጋቤ ዘሪሁን እንዲህ ያለ ምናልባትም በደል ደርሷል በሚባሉ ጉዳዮች ላይ ተጠያቂ ሊኖር በሚችል ሀይል ከዛ አይነት ተጽዕኖ ነጻ ናችሁ? እኛ ምንም ተጽዕኖ የለብንም። በነጻነት ያመንበትን ያሰብንበትን ስራ እየሰራን ምክክር እያደረግን

ሰባት ሀይማኖት ተቋማትን ሰብስቦ በጋራ ከመንግስት ፍቃድ አውጥቶ እየተሰባሰቡ አጀንዳ እየቀረጹ በየጊዜ እየመከሩ በክልል ደረጃ በዞን ደረጃ ተቋም እየመሰረቱ መሄድ እኛ በነጻነት ስራችንን እየሰራን ነው ብለን የምንወስደው እስካሁን ድረስ የደረሰብን ተጽዕኖ የለም። መልካም አንድ ጥያቄ ላስከትል። እኔ ደግሞ መጋቢ ዘሪሁን፣ የፖለቲካ ድርጅቶች ወይም ገዢው ፓርቲ ወይም መንግስት በይፋ አልተጋበዙም ብላቸዋል።

ያልጋበዛችሁበት ምክንያት አሁን ቀደም ሲል ከተናገሩት መረዳት ይቻላል። ምን ያህል የመንግስት ሰዎች ሙሉ በሙሉ የሉበትም ማለት ይቻላል። ጉባኤችሁን እኛ እንግዲህ ጉባኤ የተጠራበት ኮንቴክስት በዘጠኙም ክልሎች ላይ ባሉ የእኛ መዋቅሮች አሉ። አንድ እነሱን የጠራ ነው። ሁለት ከእያንዳንዱ በክልል ኮታ ሰጥተን በየሃይማኖት ተቋማቱ አንድ የሀገር ሽማግሌ፣ ቅድም ያልኩ አንድ ምሁር፣ አንድ ከንግድ ማህበረሰብ፣ አንድ ከወጣት፣ አንድ ከሴት ሊጠራ ነው።

ስለዚህ እዛ ጉባኤያችን ላይ ተጠርተው ተጋብዘው የተገኙ የስብሰባው ተሳታፊ የሆኑ የመንግስት አካላት የሉ። አቶ ካሳ ተክለ ብርሃን በምን መስፈርት ነው ስብሰባ ላይ የተገኙት? እሱን ትላንት ለቪኦኤ ገልጸናል። በተሳታፊነት ሳይሆን እንዲገቡ ጠይቀን በመዝጊያው ፕሮግራም እና በመክፈቻው ፕሮግራም ላይ የክብር እንግዳ ሆነው እንዲመጡልን ነው። አቶ ካሳ ተክለ ብርሃን የፌዴራል ጉዳዮችና አርብቶ አደሮች ልማት ሚኒስቴር ናቸው።

እሳቸው የተጋበዙበት ያው የኢትዮጵያ ሃይማኖት ተቋማት ጉባኤ ከመንግስት ፍቃድ አውጥቶ ነው የሚሰራው። እኛ ፍቃድ አውጥተን ስንሰራ ህዝብ ሰብስበን የክብር እንግዳ መጥራታችንን አግባብ ያለው ይመስለኛል። ይሄ ደግሞ የትም የተለመደ አሰራር ነው። በክብር እንግድነት አገር እየመራ ያለ መንግስት እውቅና ሰጥተ መጋበዝ አግባብነት አለው። አንድ በብዙ ሰዎች የሚነሳውን ጥያቄ በይፋ ላንሳለሁት።

ለምሳሌ አንዳንድ ሰዎች የሃይማኖት ተቋማት መሪዎቹ ራሳቸው ከመንግስት ነፃ አይደሉም እስከ ማለት የሚሄዱ አሉ። እንዲህ አይነት አስተያየት ቢመጣልዎት እርስዎ እንዴት ይመልሳሉ? ይህንን እኔ እውነት ለመናገር እኔ አላውቅም። የጋራ ተቋሙን የመሰረትንበት የራሱ ዓላማና ተልኮ አለው። በእያንዳንዱ የሃይማኖት ተቋማት ውስጥ ያለውን ስራ የመከታተልም ኃላፊነት የለብኝም። የምንሰራው በሀገር ሰላምና ልማት ላይ በጋራ ጉዳዮች ተቆጥረው በተሰጡን ስራዎች የሃይማኖት ተቋማቱ ራሳቸው በመሥሪያ ደንባችን

የሰጡን ስራ ነው ላይ ነው እንጂ የምንሰራው በተናጠል

ባላቸው ከመንግስት ጋር ባላቸው ግንኙነት ውስጥ ብዙ የሚመለከተኝ ነገር የለም። እሺ፣ በመጨረሻ ስብሰባው ባለፈው ረቡዕ ሲያልቅ ወደ መንግስት ይቀርባሉ የተባሉት የመፍትሄ ሀሳቦች እጆ ላይ ካሉ ይነግሩናል። በግል ጥያቄ ጨርሻለሁ። አሉላ ጥያቄ ካለ ጠቃ አዲሱ፣ ያነሳሀው ጥያቄ ምናልባትም ለሚቀጥለው ለተከታይ ፕሮግራማችን መንደርደሪያ ይሆናል። በአማራጭነት የቀረቡትን ገልጠውልን፣ ምናልባትም በሂደት ለክትትል የሚያመቹ መልሰን እንድናያቸው የሚጋብዙ ሀሳቦች ካሉ መጋቤ ዘሪሁን ደጉ

ብንቋጭ ያው እንግዲህ እኛ በእኛ ደረጃ የወሰናቸው በየክልሉ ያሉ የሃይማኖት ተቋማት ይሄ የጀመርነውን ስራ አጠናክረው እንዲቀጥሉ፣ በሁለተኛ ደረጃ ደግሞ ወደ ታች እየወረዱ በተለይም ደግሞ ባለፈው ችግር በተፈጠረባቸው አካባቢዎች ላይ የሃይማኖት ተቋማት ከየሃይማኖታቸው ተነስተው ሰላምን እንዲያስተምሩ፣ ሰላምን እንዲሰብኩ፣ የተለያየ ሃይማኖት ቢኖረንም የጋራ ሀገር ስላለን ለሀገራችን ሰላምና ልማት አብረን መቆም እንዳለብን

እነዚህን የመሳሰሉ ነገሮች አንስተናል። ቀጥሎ ደግሞ ደጋግሜ እያልኩ እንዳለሁት የመፍትሄው ሀሳብ ለመንግስት መቅረብ ያለባቸው ተለይተው፣ ተቆጥረው፣ እነዛ መንግስትና የሃይማኖት አባቶች ተነጋግረው መንግስት አንድ ሁለት ብሎ እንዲያስተካክላቸው የሚቀርቡለት ጥያቄዎች አሉ። ከውይይቱ ያወጣናቸው እነሱን አሁን ለመግለጽ በሃይማኖት አባቶቹ የእኛ ሪፖርት ለነሱ ቀርቦ አፕሩፍ ከተደረገ በኋላ ከተደረገ በኋላ ለእናንተም የምንገልጽ ይሆናል። ግን እየሰራን ነው እነዛን ዝርዝሮች

እንዳለቁ የሃይማኖት አባቶቹ አይተው ያው በመረጃ ነው ከሕዝብ የሰበሰብናቸው ናቸው፣ እኛ በገለልተኝነት ውይይት አድርገን ያገኘነው ብለን የምናምነው። ስለዚህ እነዚህን ይዘን ከመንግስት አካላት ጋር አባቶች ውይይት ያደረጉባቸዋል። መንግስት እነዚህን እነዚህን ቢያርም ተብሎ የተሰጡ ሪኮሜንዴሽኖች

አሉ የሃይማኖት ተቋማትም ደግሞ ከዚህ አንጻር የራሳችንን ድርሻ በአግባቡ መወጣት አለብን ብለን የወሰድ ናቸው አሉ። ስለዚህ በደንብ በዝርዝር ሰነዶቹ ከተጠናቀቁ በኋላ ለእናንተም የምንገልጽ ይሆናል። ለሃይማኖት አባቶቹ አቅርበን አፕሩቭ እስክናደርግ ድረስ ግን ያው በእጃችን ይቆያል። መልካም። የመጨረሻ ብለን ሌላ ጥያቄ የሚጋብዝ ሀሳብ ፈንጠቅ አድርገዋል እና ለኋለኛውም ውይይታችን ለመንደርደሪያ ልወርወር አንድም ከፍተኛ ግጭት በተነሳበትና ህዝባዊ እንቅስቃሴ በነበረበት ወቅት

የሃይማኖት ተቋማት ሊጫወቱ የሚገባው ሚና አልተጫወቱም ወደ ኋላ ቀርተዋል የሚል ትችት እርሶም የመስማት እድል የነበሩት ይመስለኛል ሃይማኖት ተቋማት ሊኖራቸው ይገባ የነበረው ሚና ብለው ጠቅሰዋል አሁን በመደምደሚያቸው ባቀረባችሁት ሀሳብ ራስን መልሶ የመመልከት እድል ሰጥቶ ሊሆን ይችላል ከሚል እምነት ነው ይህንን ጥያቄ የማነሳው በእሱ በኩል የተደረገ ነገር አለ ወይ ወደፊትስ ከተለያዩ አካላት ከተለያዩ ተዋናዮች ከተለያዩ ህብረተሰብ ክፍሎች

አሁን በወሰዳችሁት ብቻ ሳትገደቡ ያላያችሁትን፣ ሀሳብ ያልተመለከታችሁትን ሊደረግ ይገባል የሚባል ሀሳብ የማዋሀድ እድሉ አላችሁ። ችግሩ ከመከሰቱ በፊት ውይይት ተደርጓል። በተለያየ መድረክ ላይ ችግሮች ከመከሰታቸው በፊት በአንዳንድ ክልሎች ላይ እኛ ራሳችን ተገኝተን ውይይቶች ተደርገዋል። ለመንግስትም የቀረቡ ሪኮመንዴሽኖች

አሉ። በእነሱ ላይ ውይይት ላይ እየተካሄደ ነበረ። ችግሩ ከተከሰተበትም ወቅት የሃይማኖት አባቶች ከሚገባ ከሚመለከታቸው የመንግስት አካላት ጋር ውይይት አድርገዋል። አንዳንድ ቦታዎች ላይ በአካል ሄደዋል፣ ጉብኝት አድርገዋል። ያዘኑትን ለማጽናናትም እየተደረጉ ነገሮች አሉ በተፈጠሩ ችግር እንዲሁም ደግሞ ከመንግስት ጋራ እንደዚህ አይነት ሰፊ ጉባኤ ተደርጎ ባይሆንም

ያው እኛ በተገኘንበት አባቶች ውይይት ያደረጉባቸው ሁኔታዎች አሉ። በዚህ ምክንያት ዘግይተዋል ማለት አይቻልም። ሁለተኛው አሁን ያደረግናቸው ውይይቶች ደግሞ እንደተባለው የበለጠ አቅም ፈጥረን የበለጠ የችግሩ ስፋት ኦፍ ኮርስ የሚታወቅ ነው፣ ግን የመፍትሄው አካልስ እንዴት ልንሆን እንችላለን? ምንድን የመፍትሄ አካል ሆነን ልንሰራ የሚገባው ነገር የሚለውም ላይ ከጉባኤው የተሰጡን የቤት ስራዎች አሉ። ብዙ ሀሳቦች አሉ

ምናልባት እናንተ በእኛ መካከል ሆናችሁ ስላላያችሁ የተነሱትን እንደዚሁ አሁን ከኔ ከምትሰሙት ውጪ ብዙም ላይሆን ይችላል እንጂ በሰፊው የተነሱ ነጥቦች አሉ። እነሱን አሰባስበን የምንሄድበት ነው የሚሆነው እና እድሉ አለ ሌሎችንም ለማቀፍ ከሌሎችም ጋር ለመወያየት እድሉ አለ። ግን ሁሉ ነገር ያው ደረጃ በደረጃ ቢሆን የሚል ነው። እናመሰግናለን። መጋቢ ዘሪሁን ደጉ በኢትዮጵያ የሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ በአድማጮቻችን ስም

እናመሰግናለን። ወደፊትም እንደዚሁ ከእናንተ ከሃይማኖት አባቶች ጋራ ዋናው ደግሞ ለሰላም እንግዲህ ጸሎት ቀዳሚ ነውና በዚህም ረገድ የሚደረገውን እንቅስቃሴ እናካሄድ ለመመርመር፣ ለማቅረብ እንሞክራለን በእኛ በኩል በጣም እግዚአብሔር ይስጥልን። እኔም አመሰግናለሁ። እግዚአብሔር ይስጥልን።

ሌላ የፕሮግራም ሀሳብ እንድታፈልቅ መነሻ ይሆናል። ስለ ቁጥሮች ብዙ ተብሏል። በሰዎች ህይወት ውስጥ ለምሳሌ ፊት ለፊት ከሚታየው አስራ ሶስት ቁጥር እዚህ ሀገር ወይም በምዕራቡ ዓለም ወይም በአሜሪካ የማይወደድ ቁጥር መሆኑን ብዙዎች ያውቁታል። ግን ለምንድን ነው የማይወደደው? የሚወደዱ ቁጥሮች ከግለሰቦች ታሪክ ጋር የሚያያዙ ቁጥሮች በጣም የሚስቡ ታሪኮች አሉ። ንጉሴን ጥሩ ቅንብር እንዳንሻማ። ንጉሴ አክሊሉ ስለ ቁጥር ምን ሊለን ይሆናል?

መስኮት ዛሬ ሲከፈት ፊት ለፊት የሚታየኝ ሰባት ቁጥር ነው። ሰባት ቁጥር ምንድን ነው? በእርግጥ ዛሬ ጥር ሰባት ነው እና ከዛ ጋር የተገናኘ ፕሮግራም ወይም ዝግጅት ልታቀርብ ነው ማለት ነው ልትሉ ትችሉ ይሆናል። እኔ በዚህ ጉዳይ ላይ ያለኝን ዝግጅት ወደ ኋላ ላይ አቀርባለሁ። የሬዲዮ መጽሄት ፕሮግራም ተከታታዮች እንደምንሰነበታችሁ፣ ንጉሴ ምን ነው

ካህሳይ ካህሳይ ማለት አበዛ ብትሉ ይገባኛል። የራሴ ምክንያት አለኝ። ዛሬም ካህሳይ ካህሳይ ላለሁ ምክንያቱም የካህሳይ ገብረ እግዚአብሔር ቁጥር ሶስት ህብረ ብዕር መጽሐፍ ነገ ሰኞ በኢትዮጵያ ብሔራዊ ቲያትር ከቀኑ አስራ አንድ ሰዓት ላይ በይፋ ይመረቃልና ነው። ይህ መጽሐፍ ብዙ ቁም ነገሮችን ይዟል። ከያዛቸው ቁም ነገሮች መካከል አንዱ ስለ ሰባት ቁጥር የሚያወራው ነው።

በዓለማዊውም በመንፈሳዊውም ዓለም ስለሆኑትና ስለተከናወኑት ነገሮች በሰፊው ያብራራል። ሰባት ቁጥርን ይዞ ካሳይ እና ይሄን ለማቅረብ ስል መስኮቴ ሲከፈት ሰባት ቁጥር ደግሞ መታየቱ ለእኔ ድንቅ ሆኖብኛል እና በቀጥታ ወደ ዝግጅቱ እንዘልቃለን ካሳይ

ለምን ሰባት ቁጥርን መረጥክ ከቁጥሮች ይሄ መነሻ የሆነ እንግዲህ በፊደል ዙሪያ የሆነ ነገር ጥናት አድርጌ ነበር አንድ የአዲስ አበባ ዩኒቨርሲቲ ስነ ልሳን ምሁር የሆኑት በሬዲዮ የአማርኛ የቤር ፊደላት መቀነስ አለባቸው በተለይ ሞክሽ የምንላቸውን የሚል ስራ አለበት ና ያን መነሻ አድርጌ ተናደግኩኝ ና በቁም ነገር አለ በዛ ላይ አንደኛ ነበርኩኝ

የፊደል ሚኒስትር ፊደል ላልተማሩ ምሁራን ብዬ ሶስት ተከታታይ ጻፍኩ። በዛ መን ዳይ ሰዓት ቴሌቪዥን ተይተዩ። ከዛ ለአዲስ አበባ ዩኒቨርሲቲ ደግሞ ጥናት እንዳቀርብ ጋበዘኝ። በዛ ስለ ፊደል ሳነብ የሰባት ቁጥር ተረጋገመብኝ። እንግዲህ ከግዕዝ እስከ ሳብዕ ያሉ ሰባት ናቸው። እያንዳንዱ የግዕዝ ፊደል ሰባት ቅጣት አለው። ከሰባቱ እለታት፣ ከሰባቱ ሀብትታት፣ በሰባቱ ልቃና መላክ፣ ሰባቱ ሰማያት፣ ጸሎት ጊዜያት፣ ልብሶች በሁለት ነው የሚከፈሉት። በእነዚህ ይመሰላሉ ብሎ የሚያትት ነገር አገኘው።

ዓይን አለ፣ ጆሮ አለ፣ አፍ አለ፣ አፍንጫ አለ፣ እጅ አለ፣ እግር አለ። ከዛ ደግሞ አባላት ይጨምራሉ። አባላት ነው ይጨምራል። ኢትዮጵያ ሊቃውን ለምን ያለ የተራቀቁ እንደሆኑ፣ እንደገና ወደ ብሎ ሰባት ቀለማት ብሎ ጡም የሚያጡ እንደዚህ ጥቁር፣ ቢጫ፣ አረንጓዴ፣ ሰማያዊ፣ ዘድ፣ ወርቅ እንደዚህ መሰረታዊ ናቸው። ሰባቱ ቀለማት መሰረታዊ ብሎ ነው ኢትዮጵያ ያወጡ እንደዚህ። ድማለ ማለት ሰዓሊያን አሁን ሰዓሊያን በእንደዚህ ታምር ነው የሚሰሩት። በዚህ ያዘጋጅ ጽሑፍ አለ።

ሰባት ሰማያት ከዚህ ጋራ ትሄዳለ እና በተለይ የአጠቃላይ ስተህ የሰባቱ ሊቃነ መላእክት ሰባቱ ለሰባት እንደዚህ ሰባት የሰው ባህርያት እንደዚህ ሁሉም የሚያውቃቸው ቢሆነው ይህ አባቶች ደግሞ ለምሳሌ አክሱም የተመሰረተችው በሰባት ሰዎች ነው። ማለይ አሆሮ፣ ኩዱኩ፣ ፍርድባ፣ ነፋስ፣ ቦጓሀ፣ ዕቆማይ እንደዚህ የመሰረቱት ሰባት ለምን ሆኑ። ኢትዮጵያውያንስ ክህነት ደረጃ ልምድ በሰባት ከፈሉት። ሌላው ቀርቶ ሰባት የጸሎት ጊዜያት የኛ ልምድ ሰባት ሆኑ እና

የፆም ራቶቻችን ሰባት ናቸው። ወቅቶቻችን ኢትዮጵያውያን ይሄ ብለን ግን ግን በመጽሐፍ ቅዱስ ብዙ ናቸው ሰባት ጋር ቁጭ ያለ በመጽሐፍ ግን ወደ እኛ ሰመጣው፣ ለምሳሌ ከፀሐይ ብርሃን የሚቀበሉ ሰባት ተላላኪ ከዋክብት ይላሉ። ፕላኔቶች ነው። አሁን ፕሉቶ ድሮ ነበር አይደለም፣ አሁን ፕላኔት አይደለም አለ። ሰይ ነው። ኢትዮጵያውያን ግን ጥንት ከስድስ ሺ ዓመት በፊት አልጻፉትም። እሱ ሌሎች ነው የጻፉት። መርኩሪ አጣር ይሉታል። ዜኑስ ዙራ

ማርስ ወርህ፣ ጁፒተር በሸተር ሳተር፣ ዙሃል ዩራንስ ኡራንስ፣ ኔፕቱን ዘይጡን በእኛ ነጡ ነው የሚባለው መሬትን ሳይጨምሩ፣ እንደዚህ ሰባት ናቸው ብሎ የሚያወጧቸው በተለይ በአብሻር ላይ በሰፉ ቀነንት ናቸው አለ ማለት ነው። ለመሆኑ የሙያው ሰዎች በዚህ ጉዳይ ላይ ምን ይላሉ? የሰው ስሜት አምስት ወይስ ሰባት? እግርና አባለ ዘር ከሰው ስሜት ማረጋገጫዎች ከአምስቱ

ህዋሳት በተጨማሪ ስድስተኛ እና ሰባተኛ ሆነው ሊቆጠሩ ይገባል? ይቻላል? እስኪ እንደው እንነጋገርበት፣ አድማጮች። በዚህ ጉዳይ ላይ ሌላ ጊዜ ተመልሰን እንመጣለን። አሁን በነገው ዕለት ወደሚመረቀው ወደ ካሳይ

መጽሐፍ ምረቃ በዓል እንሸጋገር። እኔ መጽሐፉም ያሳተመው ሌላ ድርጅት ነው፣ ጃፋር ነው የማሳተሚያ ድርጅት እና አበባው መላኩ ናቸው ያቀናበሩት። እኔ እንኳን አይደለሁም የማስመርቀው እንደተገባኝ እንግዲህ ነው። በብሔራዊ ቲያትር ነገ አስራ አንድ ሰዓት ተኩል ጀምሮ ምረቃ ይካሄዳል። ያው ደራሲያ ነው፣ የስነ ጽሁፍ አፍቃሪያ ነው እንዳንተ ያሉ የታወቁ ሰዎች በተገኙበት ማለት ነው። እንግዲህ እግዚአብሔር ይመስገን ይሄ ስድስተኛ መጽሐፌ ነው። እንግዲህ እንዳለፉት ህብረ ብር አሁንም ይሄ እንዳየኸው በተለያዩ የተለያየ ይዘት ነው ያለው

ውስጡ ብዙ ነገሮች ነው ያሉት። ማህበራዊም የሆነ ስነ ቃል በብዛት አዳዲስ የትውልድ የማያውቁ አሁን ከኢንተርኔት ጋር ከዌብሳይት ጋር የተያያዘ አለ። እንደዚህ ደግሞ በተቻለ መጠን ከአባቶች ሲመጡ ሲወርድ ሲዋረድ የመጡ እውቀቶች ነው ለወጣት ትውልድ ማስተላለፍ የምፈልገው እኔ። ሌላው ያገኘዋል፣ ጉግሉ ገብቶ ያገኘዋል፣ ችግር የለበትም። እዛ ውስጥ የማይገኙትን ይሄኛ ደግሞ ወጣት ትውልድ ማወቅ አለበት ብዬ እነዚህ እንግዲህ ከሊቃውንትም ከመጽሐፍትም የቃረምኳቸው ናቸው።

ልብ ወለዶች ነገሮች ያደረሰ ከታዋቂ ሰዎች እየጠየኩኝ ከመጽሐፍቶች እያነበብኩኝ የቃረኳቸው እውቀቶች ናቸው። እዚህ ውስጥ ያለው የተካተቱት ቢያንስ ለትውልድ በጣም ወደ ዘፋኝ ይጠቅማል፣ ለሰዓልም ይጠቅማል፣ ለደራሲም ይጠቅማል፣ ለተማሪም ይጠቅማል፣ ለሁሉም ይጠቅማል፣ ለምሁራንም ይጠቅማል። ለሁሉንም ይነካካል ማለት ነው ውስጥ ያለው ስለዚህ ማንም ሰው አጫጭር ስለሆኑ ደግሞ አሁን ትውልድ ደግሞ ረዥም ነገር ማንበብ አይፈልግም። አንድ ምዕራፍ ጀምረህ አንብበህ አስቀምጠህ የሚቀጥለው ደስ ይላል። ሌላዋን ታክሲ ውስጥ ሆነህም የምታነባው ነገር ነው።

ለቋንቋ ተማሪዎች ይጠቅማል ብዬ ያዘጋጀሁት ነው። እና ያው እንግዲህ ነገ አብረን እናየዋለን ብዬ ተስፋ ረቃለሁ። አድማጮች ከካሳይ ጋር ስንወያይ ዛሬ ጥር ሰባት የሰናወር ግንብ የፈረሰበት ነው። ህንጻ ሰናወር። በነገራችን ላይ የሰናወር ግንብን ደግሞ ኢትዮጵያውያን ናቸው የገነቡት የሚል አዲስ የታሪክ ጥናት እየቀረበ መሆኑን ደግሞ ካሳይ ራሱ አጫውቶኛል። የፕሮግራማችን ተከታታዮች በዚህ ላይ ምን ትላላችሁ?

እውን ካሳይ የሚለው ልክ ነው? የሰና ወርንግድ የገነቡ ኢትዮጵያውያን ናቸው ከሆነ እኮ ትልቅ ታሪክ ነው። እስቲ የፕሮግራማችን አድማጮች በዚህ ላይ ለመሳተፍ ደውሉ፣ ጻፉ፣ ኢሜል አድርጉ። ለዛሬው በዚያው አበቃ። ደህና ሆነ።

ንጉሴ አክሊሎን ለግሩም ዝግጅቱ እናመሰግናለን። በገባው ቃል መሰረት አድማጮችም በተሰጣቸው አደራ መሰረት በዛ ዙሪያ እንደሚጽፉልን እሱም ዝግጅት ይዞ እንደሚመጣ ተስፋ እናደርጋለን። እኛም ቃል ገብተናል ንጉሴን ተከትለን የንጉሴ ሀሳብ ያፈለቀውን ሀሳብ ደግሞ በሌላ ፕሮግራም እንመለስበታለን። መልካም። ወደሚቀጥለው ዝግጅት ከመሸጋገራችን በፊት እዚህ ግድም በሙዚቃ ፋታ እንወስዳለን። ቦምቡ ፍቅርሽ ውበትሽ ሲለካ ድምጻዊው ስዩም ሞገስ ነው።

some Sch food

segun baykuaten purcat duraes terai rhram teer persmun baycan segum baykuat

አዲሱ ይሄ ቦምቡ ፍቅሮች ሳይሆን ውበትች ሲለቃ ያው ነው ፍቅር ውስጥ ቦምብ አለ ብለው ያምናሉ የሚፈቅሩ ሰዎች።

ማንሳት እቼ ሌላም ጥያቄ ይኖረኛል። እሺ የአንተን ጥያቄ ግን መች መለስ፣ እስኪ አንድ ላይ እናድርግ። ሁለት ሳምንት ጠፍተህ ቀርመህ የሬዲዮ መጽሔት አድማጮችን በናፍቆት አንጠልጥለህ የት? እሱን እርግጠኛ አይደለሁም። ስትጠፉ አንወድም የሚሉ አድማጭ ነው ብዙ ጊዜ ይደርሰናል። እኛም ንረፍት ቢሄንበት ባለንበት ሀገር ቢሆን በስልኩ መስኮት ብቅ እንልና አብረን እናስተናግዳለን አድማጮች የለመዱት የሁለት ሰው ድምጽ በመሆኑ

አንተን ነበር የምከሰው አልተገኘህም። ደግነቱ ሁለት ሆኖ የሚቀርብ ፕሮግራም ለብቻዬ ይዤው ዛሬው ፕሮግራም ለዛ የለውም ናም ብዬ

ደግነቱ ንጉሱ ከዚህ ከስቱዲዮ ንጉሱ ያክሊሉ ከአዲስ አበባ አሟሟ፣ ብቻህን አልነበርክም። ጥሩ ነው ግን እኔ ጠፍቼ እንዳልሆነ እንድታስረግጥልኝ ከራዲዮ መጽሔት አድማጮች መጥፋት ስቱዲዮ አልነበርኩኝም እረፍት ላይ። ከራዲዮ መጽሔት አድማጮች የመጥፋት ፍላጎት ስለሌለኝ መቼም በየትኛውም ቦታ ለመገኘት ፍቃደኝነት አሳይቻለሁ። በሱ እንለፈው። ለእኔ ያልደረስክልኝ ምን አምናለሁ። ሌላው ምንድን ነው ወቀሳው? በኔ ላይ ወቀሳ እንኳን የለብህም። ስለ ቦምቡ ፍቅርሽ ሌላ ቀን ራሱ ቦምቡ ፍቅርሽን እያጫወትን ብታስረዳ

ሊረዳ ይሆናል። ግን ቅድም እንዳልኩ ፍቅር ቦምብ ነው ያልከውም ማብራራት ይጠይቃል። አድማጮችም ማስተያየት ይልኩ ይሆናል። እንግዲህ በሚቀጥል ፕሮግራም እናገኛቸዋ የዘመን ጉዳይ

የቀን ቆጠራና አቆጣጠር የሰው ልጆችን ታሪክ ራሱን ያህል ዘመን የጠገበ ነው። ሁለቱን የገና በዓላት ተንተርሶ የተሰናዳ ወግም ለምሽቱ የያዝኑ ቅንብር ነው። የኢትዮጵያ ገና ብዙውን ጊዜ ታሳሳ 9 የአውሮፓውያኑ ደግሞ ታሳሳ 25 ወይም ዲሴምበር 25 ላይ ይውላል። ለምን? ከኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ሊቃውንት አንድ እንግዳ አሉን።

መጋቢ ሐዲስ ልዑለ ቃል አካሉ ይባላሉ። በውጭው ሲኖዶስ የፓትርያርክ መርቆሪዎስ ጽህፈት ቤት ኃላፊ እና በሲያትል ዋሽንግተን የደብረ መንክራት መድኃኔ ዓለም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አስተዳዳሪ ናቸው። አዲሱ አንተንህና ያወያይሃቸው ወደ ወጋችሁ ትወስደን። መልካም። ብዙ ጊዜ ታህሳስ 29 ነው ልደት አልፎ አልፎ በየአራት ዓመት ሃያ ስምንት ከመሆኑ በቀር ግን

ደግሞ በአውሮፓውያን አቆጣጠር በፈረንጅ ታህሳስ ዲሴምበር 25 ላይ ነው እና እንዲው፣ ቀኑንም ዘመን ስንቀይርም አንድ ላይ አይደለም፣ ልደቱንም ስናከብር አንድ ላይ አይደለም። የዚህ የቀን አቆጣጠር እንደው ምናልባት በዚህ በኩል ቤተክርስቲያኒቱ ያላት አስተምህሮ ምን እንደሆነ እሱን በማብራራት ቢጀምሩልኝ። መጋቤ አዲስ እግዚአብሔር ይስጥልኝ፣ እድሉን ስለሰጣችሁኝ አመሰግናለሁ።

እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሁሉን ነገር የምታደርገው ቅዱስ መጽሐፍ ላይ ተመስርታ ነው። ከዚህ የተነሳ ብዙ ነገሮቻችን መነሻቸው መድረሻቸውም ቅዱስ መጽሐፍ ነው። ምንጮቹም የጥናቱ ነገሮችም መሰረተ ሐሳብ ቅዱስ መጽሐፍ ነው። እንደሚታወቀው

ቁጥር ራሱ እንደ ተጀመረ እኛ የምናምነው ጌታ ለአዳም ተስፋ ሲሰጠው ከልጅ ልጁ ተወልዶ እንደሚያድ ነው። ከዚያ ጊዜ ጀምሮ ነው ነቢያት መቼ እውነተኛው የሴቲቱ ዘር ተወልዶ ዓለምን እንደሚታድግ ለማወቅ ቁጥር ጀመሩ የምንለው። በምዕራባውያና በእኛ መካከል ያለው የቁጥር ልዩነት ብዙ ምክንያቶች ያሉትና ብዙ ሰዎችም ያጠኑት ነገር ነው። ሁላችን እንደምናውቀው አንድ የሮም ካቶሊክ ቤተ ክርስቲያን አስራ ሶስተኛው

ጎርጎሪዎስ የሚባለው አባት ወይም ፖፑ በአስራ አምስት ሰማንያ ሁለት ዓመተ ምህረት እንደ አውሮፓውያን አቆጣጠር የነበረ ነው ወይም የነበሩ ናቸው። ያኔ አንዳንድ ሊቃውንት እንደሚናገሩት ጥቅምት ስምንት ቀን ወይም ኦክቶበር አምስት ቀን ማለት ነው።

እዚያ ላይ አንድ አስር ቀን ያክል በመጨመር ቀን ወደፊት እንዲሄድ አድርጓል። ምክንያቱም ለቁጥር የተለየ ፍላጎት ነበረውና ና የተለያዩ የቁጥር ሰዎች የሰጡትን አስተያየት ተቀብሎ አስር ዓመት እንደባከነ በማሰብ ሌሎች አስር ቀኖችንም ወደፊት በመግፋት ቁጥራቸውን እንደለወጠው ነው የሚነገረው። ከዚያ የተነሳ ብዙ ነገሮች ተለውጠዋል። እንዲሁም ደግሞ የልደትን በዓል በተመለከተ የተለያየ ሀሳብ ነው ያለው። እውነት ለመናገር አንዳንዶቹ ያው ከዚሁ ቁጥር መለወጥ ጋር የተያያዘ ነው ይላሉ፣ ሌሎቹ ደግሞ

በዲሴምበር ሀያ አምስት በጣም ትልቅ የሆነ ግሪኮችም በይበልጥ ደግሞ ጣሊያን አካባቢ በሮማ አካባቢ ገኖ የሚታወቅ የታወቀ የጣዖት በዓል ነበር እና ያንም ለማጥፋት የጌታ ልደት ወደኋላ መጥተው እዚያ ላይ እንዳከበሩት ይነገራል። ለማንኛውም ይህ የኛውን ካላንደር እነሱም ያውቁታል፣ ሌሎቹም ያውቁታል የጥንቱ ወይም ኦልድ ካላንደር ብለው

ይጠሩታል እና፣ የእኛን በተመለከተ ግን ነገሩን ግልጽ ለማድረግ እፈልጋለሁ። የእኛ አባቶች ታህሳስ ሀያ ዘጠኝ ቀን ነው ኢየሱስ ክርስቶስ የተወለደው የሚሉት ፍጹም መጽሐፍ ቅዱስንም መሰረት አድርገው ነው። አንደኛ እንደሚታወቀው የነቢያት ትንቢትና የሱባኤ ቆጠራ የክርስቶስን ልደት ለማመልከት እንደነበረ ሁላችን እናውቃለን። እና ከዚያም በኋላ ጌታ ከተወለደ በኋላ

ሁለት ነገሮች አሉ፣ ይህን የምናረጋግጥበት አንድ፣ ቤተ ክርስቲያን በቅብብሎች ከጥንት ጀምሮ እስካሁን ታህሳስ ሃያ ዘጠኝ ቀን እንደተወለደ እኛ ብቻ ሳንሆን ግብጾችም፣ ሌሎችም ኦርቶዶክሳውያን ይህን ቀን ይቀበላሉ። ሁለተኛው ነገር ደግሞ

የዮሐንስ መጥምቅ የጽንሰትና የልደት ጊዜ በሚገባ ይታወቃል። የቁጥር ሰዎች ያን መሰረት አድርገው በቀጥታ የጌታ ልደት ያስባሉ። መጥምቁ ዮሐንስ እንደሚታወቀው በሁለንተናው የጌታ መንገድ ጠራጊ ነው የነበረው። በትንቢትም እንዲሁ ተነግሮለታል። ኢሳይያስ አርባ ላይ እና ሚልክያስ ሶስት ላይ እንደምናነበው መንገድ ጠራጊ ነው። መንገድ ጠራጊነቱ ደግሞ ከጽንስ ጀምሮ ነው።

ለምሳሌ አንድ ነገር ባነሳ ዮሐንስ የተጸነሰበት እለት የክርስቶስን ትክክለኛ የጽንስና የልደት ቀን ለማወቅ እጅግ በጣም የሚረዳ ሆኖ ተገኝቷል። ምክንያቱም ወንጌላዊው ሉቃስ በግልጽ ስላስቀመጠ ነው። ምንድን ነው ያለው? ሲጽፍ ምዕራፍ አንድ ላይ በይሁዳ ንጉሥ በሄሮድስ ዘመን በአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ፣ ሚስቱም ከአሮን ልጆች ነበረች፣ ስሟ ኤልሳቤጥ ነበረች ይልና መልአኩ ለዘካርያስ የታየበትን ጊዜ ሲናገር የአይሁድን በዓለ ስሬት ለማክበር ለተሰበሰቡት ሰዎች

እጣን የሚያጥንበት ጊዜ ነበር ይላል ያን ጊዜ ነው መልአኩ ተገልጦ ለዘካሪያስ ወንድ ልጅ እንደሚወልድ የነገረው ይህ ቀን ደግሞ በየአመቱ የሚከበረው እለት በአይሁዳውያን አቆጣጠር ጥቅም ታስር ሲሆን ታስሪን ይባላል በእኛ ደግሞ መስከረም ሀያ ሰባት ቀን ነው ይህ ታሪክ ዘሌዋውያን አስራ ስድስት ሀያ ዘጠኝ እስከ ሰላሳ አራትና እንደዚሁም ምዕራፍ ሀያ ሶስት ሀያ ሰባት ላይ ዘሁልቆ ሀያ ዘጠኝ ላይ የምናገኘዋለን ነጻ ከወጡ ከሰባት ወር በኋላ የሚያከብሩት በዓል ነው

በዚያ ቀን ካህኑ በአባቱ ፈንታ የተመረጠው ካህን ልብሱን ለብሶ ማጠንት ይዞ ስለ ሕዝቡ የኃጢአት ስሬት ወደ መቅደስ ገብቶ የሚያሳርግበት ቀን ነበር። ያን ጊዜ ነው እንግዲህ የእግዚአብሔር መልአክ መጥቶ ለዘካርያት የታየው። ይህ የሆነው መስከረም ሀያ ሰባት ቀን ነው ብለናል።

ያ ማለት ዘካርያስ ከመላኩ ቃል የሰማበት የተበሰረበት ቀን ማለት ነው። ከዚያ በኋላ ጥንታዊ ከሆኑ ትውፊቶች አንዱ የቅዱስ ያሬ ድርሰት ድጓው ነው። በድጓው ላይ ዮሐንስ የተጸነሰው ዘካርያስ ሰሞኑን ጨርሶ ከወጣ በኋላ ከመላኩ ቃል ከሰማ ከሁለት ቀን በኋላ ነው ይላል። ይህም ማለት መስከረም ሀያ ዘጠኝ ቀን መሆኑን መስከረም ሀያ ዘጠኝ ቀን ዮሐንስ ተጸነሰ ማለት ነው። ከዚያ በኋላ ምንድን ነው የምናነበው? አምስት ወር ኤልሳቤት ጽንሷን ሰወረች ይላል

ከዚያ መልአኩ በስድስተኛው ወር ወደመቤታችን እመቤታችን ተላከ ይለናሉ። አሁንም ሉቃስ በወንጌሉ ማለት ነው ቁጥር ሀያ ስድስት ላይ ስናነብ በስድስተኛው ወር የእግዚአብሔር መልአክ ወደ እመቤታችን ተላከ ይላል። አሁን መላኩ ከመጣ በኋላ እመቤታችንን የነገራት ምን ብሎ ነው? እነሆ ዘመድሽ ኤልሳቤጥ እርሷ ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ለነበረችው ይህ ስድስተኛ ወር ነው አላት ይላል። ያ ማለት ከመስከረም ሀያ ዘጠኝ ጀምሮ እስከ መጋቢት ሀያ ዘጠኝ ስንቆጥር

ስድስት ወር ይሆናል። መጋቢት ሀያ ዘጠኝ ቀን ጌታ ተጸነሰ እንላለን። ከዚህ በኋላ የምናየው ቁልፍና ወሳኝ የሆነው ነገር እመቤታችን ወዲያውኑ ነው የሄደችው ወደ ኤልሳቤጥ። ምክንያቱም የመልአኩን ቃል እንደ ቃል ይሁንልኝ ስትል ነው። ቃል ስጋ የሆነው ጌታ የተጸነሰው መጋቢት ሀያ ዘጠኝ ቀን ማለት ነው። ወዲያውኑ ተነሳ ወደ ኤልሳቤጥ ስትሄድ ኤልሳቤጥ የጌታዬ እናቱ ወደ እኔ ትመጣ ዘንድ እንዴት ይሆንልኛል እንዳለች እና

በማህፀኖ ያለውም ጽንስ እንደዘለለ እናነባለን። ስለዚህ ያ ጊዜ መቤታችን ጌታን የጸነሰችበት ጊዜ ነበር ማለት ነው። በዚህ መሰረት ከመጋቢት ሀያ ዘጠኝ ጀምሮ ዘጠኝ ወር ከአምስት ቀን ጳጉሜን ጨምረህ የሚሆነው ታህሳስ ሀያ ዘጠኝ ቀን ነው። ይህ ደግሞ ጌታ የተወለደው በሰው ስርዓት ነው። ሁልጊዜ በተደጋጋሚ ወንዶች ወይም ህጻናት የሚወለዱት ዘጠኝ ወር ከአምስት ቀን ሲሆናቸው ነው። አንዳንዶች ይጨምራሉ፣ አንዳንዶች ወደኋላ ይመለሳሉ ግን

የተለመደውና ዋናው ቀን ያ ነው። በዚህ መሰረት ጌታችን የተወለደበት ታህሳስ ሀያ ዘጠኝ ቀን እንደሆነ ከጥንት ጀምሮ በቤተ ክርስቲያን ትውፊት ያለና የነበረ እንዲሁም ደግሞ ብዙ ምክንያታዊ መነሻዎችም ያሉት የአይን ምስክር የሆኑትም አባቶች ከኛ ያቆዩት ስለሆነ እውነተኛው የጌታ ልደት ቀን ታህሳስ ሀያ ዘጠኝ ቀን ነው የምትለው ቤተክርስቲያን ከዚህ የተነስታ ነው ለማለት ነው።

ሰፋ አድርገው በጥሩ ሁኔታ ነው ያብራሩልን መጋቢ ሐዲስ። እንግዲህ የተለያዩ ሊቃውንት የተለያየ አስተያየት ይሰጣሉ። ግን መሠረቱ ቅድም እንዳሉት በመጽሐፍ ቅዱስ ላይ ከሆነና ቤተ ክርስቲያኒቱም ያንን አስተምህሮ የምትከተል የምታስተምርም ከሆነ ለብዙ ሰዎች ጥሩ ግንዛቤ ማስጨበጫ ይሆናል ብዬ አስባለሁ።

ማድመጡን ጨምሮ በፕሮግራማችን የተሳተፋችሁትን ሁሉ ከልብ እያመሰገንን የአስራ አምስት ቀን ቀጠሮ ሰጥተን እና ተቀብለን። በመጪው ፕሮግራማችን መልሰን እስከምንገናኝ ጀመር፣ ካደረግናት ሙዚቃ የግርማ ተፈራ ይህም አለለካ ባይኔ

ሱንና ሉላን አመሰግናለሁኝ። አሁን የማጠቃለያ ዜና አላሰማም።

አስር የተለያዩ ኢትዮጵያውያን ድርጅቶች ዋሽንግተን ዲሲ ላይ ከትናንት በስቲያ አርብ ጥር አምስት እና ቅዳሜ ጥር ስድስት ጉባኤ አካሂደዋል። ጉባኤው የተዘጋጀው በኢትዮጵያ ሕዝብ የጋራ ትግል ሸንጎ የኢትዮጵያ ብሔራዊ ሽግግር ምክር ቤትና የኢትዮጵያ ወጣቶች ብሔራዊ ንቅናቄ የሚባሉ ሦስት ድርጅቶች መሆኑን አስተባባሪዎቹ ለቪኦኤ ገልጸዋል። በጉባኤው ላይ የተገኙት ከአስተባባሪዎቹ ድርጅቶች በተጨማሪ ሞረሽ ወገን የአማራ ድርጅት፣ የኢትዮጵያ ዲሞክራሲያዊ ህብረት፣ ህብረ ሕዝብ፣ ዳግማዊ አርበኞች ንቅናቄ፣ የአዲስ ሲቷ ኢትዮጵያ የጋራ

የአማራ ንቅናቄ ቱሳ፣ የኢትዮጵያ ትንሣኤ ዲሞክራሲያዊ ድርጅትና የኢትዮጵያ ሙስሊሞች ሰላማዊ ንቅናቄ ደጋፊዎች ህብረት እንዲሁም በጉባኤው መዝጊያ ዕለት የኦሮሞ ዲሞክራሲያዊ ግንባር መሆናቸው ታውቋል። የጉባኤው ተሳታፊዎች የቀውጢ ጊዜ ሀገር አድን በሚል የተሰየመ ኮሚቴና የጋር የጋራ መድረክን የሚፈጥር ሌላ ኮሚቴ ማቋቋማቸውንም አስተባባሪዎቹ ተናግረዋል። የምርጫ ህግና የአስተዳደር ማሻሻያዎችን ጨምሮ የተለያዩ ለውጦችን እንደሚያደርግ እንዲሁም ተሐድሶ ላይ እንዳለ

የታወቀው የኢትዮጵያ መንግስት በምክትል ጠቅላይ ሚኒስትር የሚመራ ኮሚቴ አቋቁሞ ከተቃዋሚዎች ጋር ለመነጋገር እየሰራ መሆኑን ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ሰሞኑን ከሰጡት መግለጫ ለማወቅ ተችሏል። ማጠቃለያው ይኸው ነበር። ጤና ይስጥልኝ።

የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19፣ በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን ዚህ ላይ ያበቃ። ነገ ሰኞ ከምሽቱ 3 ሰዓት ላይ በሚጀምረው ፕሮግራማችን መልሰን እስከምናገኛችሁ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና አዲሱ አበበ አቀናባሪያችን ንጉሶ ታምሬ በዚሁም እንሰናበታለን። ሰላም ደህና ደሩ።

This program has come to you from the Voice of America, Washington.